ምሽት ታህሳስ 1 2014 ዓ.ም የጋቢና ቪ ምሽት መሰናደው ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ ሰላም ጤና ይስጥልኝ እንደምን አምሽታችኋል በምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስታውቃችሁ በሰብአዊ መብት ላይ ለመነጋገር የምታቆዩ ጊዜ የለም ሰብአዊነት ላይ እንደውም ለመነጋገር ትንሽ ዘግየት ብለናል እና የምናያቸው የብዙ የሰብአዊ ቀውሶች መንስኤ የግንዛቤም ችግር ነው ዓለም አቀፉ የሰብአዊ መብቶች ቀን ዛሬ በኢትዮጵያ እየተከበረ ነው። ከመርሃ ግብሩ አዘጋጆች ጋር ቆይታ አድርገናል። በሌላ ርዕስ ደግሞ ለዜጎች ጥበቃ ያደርግበት ደግሞ ይበልጥ ተጋላጭ የሆኑት የማህበረሰብ ክፍሎችን ማሰብ ተገቢ ነው ብያስባሉ። እናትነትና ስደትን በተመለከተ ከአጠናቀርነው ዝግጅት ውስጥ የተወሰደ ድምፅ ነው የሰማችሁት። በስደት ላይ የሚገኙ እናቶች ችግራቸውን ጭንቀታቸውንና ሀሳባቸውን አጋርተውናል። ሙዚቃና ሌሎች ጥንቅሮችንም ይዘናል። መሰናደውን በመምራት ኤደን ገረመው ከአቀናባሪያችን ንጉስ ታምሬ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምናመሽ ይሆናል። እናንተም አብራችሁን እንድታመሹ በአክብሮት እየጋበዝን አሁን ሀብታሙ ስዩም ከአለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል። አመሰግናለሁ ኤደን። የትግራይ ኃይሎች በነሐሴ ወር 2013 ዓ ም በያዟቸው ሁለት የአማራ ክልል ከተሞች ውስጥ ሰላማዊ ሰዎችን ገድለዋል ሲል የሰባዊ መብት ተሟጋቹ ድርጅት ሁማን ራይትስ ዎች አስታውቋል። ድርጅቱ በጭና ከተማ በአምስት ቀናት ውስጥ በ15 የተለያዩ አጋጣሚዎች 26 ሰዎች መገደላቸውን ነዋሪዎች እንደነገሩት ይፋ አድርጓል። በተመሳሳይ በቆቦ ከተማ በአራት የተለያዩ አጋጣሚዎች በአጠቃላይ 23 ሰዎች መገደላቸውንም ከምስክሮች መረዳቱን አስታውቋል። ይህ እርምጃ የአካባቢው ገበሬዎች ይዞታቸውን በማስፋት ላይ በነበሩት በትግራይ ኃይሎች ላይ ከፍተው ለነበረው ጥቃት መልስ ሳይሆን እንደማይቀር ድርጅቱ ጠቁሟል። የትግራይ ኃይሎች በእጃቸው በገቡ ሰዎች ላይ አስከፊ ጭካኔ እንደፈጸሙና የጦርነት ሕጎችንም እንደጣሱ የድርጅቱ የግጭት ጉዳዮች ኃላፊ ላማ ፋቂ ተናግረዋል። እነዚህ ግድያዎችም ሆነ ሌሎች በሁሉም ተፋላሚዎች የደረሱ የጭካኔ ተግባራት በኢትዮጵያ ትግራይና አማራ ክልሎች ደርሰዋል የሚባሉ የጦር ወንጀሎችን የሚመረምር ነፃ ዓለም አቀፍ ምርመራ አስፈላጊ መሆኑን አጽንኦት የሚሰጥ ነው ሲሉም አክለዋል። በትግራይ ኃይሎች በኩል ይህ ዘገባ እስከ የተጠናቀረበት ሰዓት ድረስ የተሰጠ መግለጫ ባይኖርም ከዚህ ቀደም በሌሎች የሰባዊ መብት ተሟጋች ድርጅቶች በኩል የቀረቡ በሰላማዊ ሰዎች ላይ የደረሱ የሰባዊ መብት ጥሰት ክሶችን በተመለከተ የትግራይ ውጭ ጉዳይ ቢሮ በተሰኘው የኃይሉ ተቋም በኩል የትግራይ ጦር አባላት በስነ ስርዓት የሚመሩ መሆኑን፣ ተፈጽመዋል የሚባሉ ወንጀሎችን በእርግጥም በአባላቱ ተፈጽሞ ከሆነ የሚያሳውቅ ነፃ ምርመራ ሊደረግ እንደሚገባ፣ ወንጀሎቹ መፈጸማቸው ከተረጋገጠ ደግሞ ፈጻሚ አባላቱን ለፍርድ እንደሚያቀርብ ማስታወቁ ይታወሳል። በሌላ በትናንትናው ዕለት በዋሽንግተን ዲሲ አካባቢ የሚኖሩ የትግራይና ኦሮሞ ማህበረሰብ አባላት ኢትዮጵያ መንግስት ፈጽመውታል ያሉትን በደል የሚያሳውቅና የሚያወግዝ ሰልፍ አድርገዋል። ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት በትግራይ ማህበረሰብ አባላት በኩል የክልሉ ህዝቦች ላለፉት አራት መቶ ቀናት የመሰረታዊ አገልግሎቶች እቀባ፣ የእርዳታ ቁሳቁስን በማገድ ሆን ብሎ ህዝብን ለረሃብ መዳረግን የመሳሰሉ ተደራራቢ የሰብአዊ መብት ጥሰቶች እየደሱበት ነው ያሉት አስተባባሪዎች ዩናይትድ ስቴትስ በትግራይ የዘር ማጥፋት መፈጸሙን እውቅና መስጠት ጀምሮ አስፈላጊውን እርምጃ እንድትወስድ ጠይቀዋል። በዚህ ሰልፍ ላይ የተገኙት የኦሮሞ ማህበረሰብ አባላት በበኩላቸው የኢትዮጵያ መንግስት በተለይ በምዕራብ ኦሮሚያ በርካታ ከህግ አግባር ውጪ መግደልና ማሰርን የመሰሉ የሰብአዊ መብት ረገጣዎችን ፈጽሟል የሚል ክስ አሰምተዋል። ስቴትስ በተመሳሳይ አስፈላጊውን እርምጃ እንድትወስድ ጠይቀዋል። ያለአግባብ ታስረዋል ያሏቸው የቀድሞ ፖለቲከኞችም የሚለቀቁ ዘንድ ድምጻቸውን አሰምተዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ተወካዮች የሁለቱን ማህበረሰቦች መልእክት የያዙ ደብዳቤዎችን ተቀብለዋል። ኢትዮጵያ መንግስት ከዚህ ቀደም በሰጣቸው ተደጋጋሚ መግለጫዎች ለትግራይ ክልል መሰረታዊ አገልግሎቶችን ለማዳረስ ያደረገው ጥረታቸው በትግራይ ኃይሎች አማካኝነት መስተጓጎሉን ጠቅሰዋል። በቅርቡ በሰሜን ኢትዮጵያ የደረሱ ሰብአዊ መብት ጥሰቶችን ይፋ ያደረጉት የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ኮሚሽን ና የኢትዮጵያ ሰብአዊ መብቶች ኮሚሽን የጋራ ምርመራ ሪፖርት የኢትዮጵያ መከላከያ ሰራዊት አጋሮቹ የኤርትራ ጦርና የአማራ ልዩ ኃይልም ሆነ ተፋላሚዎቻቸው የትግራይ ኃይሎች ሁሉም ተፋላሚ ወገኖች ሰፊ ጭካኔ የታከለበት የሰብዓዊ መብት ረገጣ ድርጊቶች ተሳታፊ መሆናቸውን መግለጻቸው ይታወሳል። በትግራይ ክልል የዘር ማጥፋት ተፈጽሟል የሚያስብል መረጃ ግን አለማግኘታቸውን መጠቆማቸው አይዘነጋም። በሌላ በኩል በምዕራብ ኢትዮጵያ እየደረሱ ላሉ ጥቃቶች ተወቃሽ የተደረገው የኢትዮጵያ መንግስት በበኩሉ በስፍራው ለደረሱ በደሎች ሁሉ ተጠያቂ ያደረገው ኦነግ ሸኔ የተባለውን በአካባቢው የሚንቀሳቀስ ታጣቂ ቡድንን ነው። አድማጮች፣ የዚህ ዘገባ ዘለግ ያለ ዝርዝር ከምሽቱ ሦስት ሰዓት በሚጀምረው መሰናዶ ይደመጣል። የዩናይትድ ስቴትስ የፌዴራሉ ይግባኝ ሰሚ ፍርድ ቤት የቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በጎርጎሳውያኑ ጥር ስድስት ተፈጽሞ የነበረውን የምክር ቤቱን ስራ ማወክ ጥቃትን በተመለከተ ምርመራ በማድረግ ላይ ላለው ኮሚቴ ሰነዶች እንዳይቀርቡ ለመከልከል ያቀረቡትን ጥያቄ ውድቅ አድርጎባቸዋል። ባለ 68 ገጹ ውሳኔ ትራምፕ ቁልፍ የሚባሉ ሰነዶች በመርማሪው ቡድን ይፋ እንዳይደረጉ የጀመሩትን ጥረት ገሸሽ አድርጎባቸዋል። በ2020 የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ያልተደሰቱ ሰልፈኞች ጥር ስድስት ቀን የኮንግረሱን ህንጻ ጥሰው መግባታቸው ይታወቃል። በዕለቱ በነበረ ግርግር ውስጥም የሰዎች ህይወት ተቀጥፏል። በርካቶችም ለጉዳት ተዳርገዋል። ከዜናዎቹ ጋር ሀብታሙ ስዩምን ነበረ የሰማችሁት። እናመሰግናለን። ለዕለቱ አብይ ወዳደረግ ናቸው የጋቢና ብሔር ርዕሶች እንሻገር የአመቱ ታህሳስ አንድ ቀን የሚከበረው ዓለም አቀፍ የሰብአዊ መብቶች ቀን ዛሬ እኩልነትን፣ ተበላላጭነትን ማስወገድና ሰብአዊ መብትን ማስፋፋት በሚል መሪ ቃል እየተከበረ ይገኛል። ይህ አመታዊ በዓል አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን ለመጀመሪያ ጊዜ በኢትዮጵያ የሰብአዊ መብት ግንዛቤን ለማስፋፋት ያለመ የፊልም ፌስቲቫል በአዳማ በሐዋሳና አዲስ አበባ ላይ ያካሄደ ሲሆን የተለያዩ የሰብአዊ መብቶችን የሚያነሱ የሀገር ውስጥ ፊልሞች ለእይታ በቅተዋል። በሴቶች እኩልነት፣ የፍትህ ስርዓት፣ የስደተኛ አያያዝና ሌሎች ጉዳዮች የተነሱበትን የዚህን ፊልም ፌስቲቫል በተመለከተ ስመኝሽ የቆየ የፌስቲቫሉን አዘጋጆች አነጋግራ ተከታዩን አሰናድታለች። የተባበሩት መንግስታት ድርጅት አውሮፓውያን አቆጣጠር በ1948 ያጸደቀው ዓለም አቀፉ የሰብአዊ መብቶች ድንጋጌ ሁሉም የሰው ልጆች በተፈጥሯቸው እኩል የሆኑና የማይገሰሱ መብቶች እንዲሁም መሰረታዊ ነጻነቶች እንዳሏቸው አስቀምጧል። በዚህ መሰረት በየትኛውም የዓለም ክፍል የሚኖሩ የሰው ልጆች ያለ ዜግነት፣ የመኖሪያ ቦታ፣ ጾታ፣ የዘር፣ የሃይማኖት፣ የቋንቋ ወይም የሌላ መለያ ልዩነት ሰው በመሆናቸው ብቻ እኩል የሆኑ መብቶች እንዳሏቸው የሚደነግግ ሲሆን ድንጋጌው የጸደቀበት ታህሳስ አንድ ቀን በየዓመቱ ዓለም አቀፍ የሰብአዊ መብቶች ቀን ተብሎ ይከበራል። ይህ ቀን በኢትዮጵያም በየዓመቱ በተለያዩ ዝግጅቶች ሲከበር የቆየ ቢሆንም መርሆውን እኩልነት ላይ መሰረት ያደረገው የዘንድሮ በዓል ግን ለመጀመሪያ ጊዜ በኢትዮጵያ ዓለም አቀፍ የፊልም ፌስቲቫል በማዘጋጀት ለህብረተሰቡ የመወያ መድረክ ፈጥሯል። ለመሆኑ ሰብአዊ መብትን እና ኪነ ጥበብን ምን አገናኛቸው? የፌስቲቫሉ አዘጋጅ በሆነው በኢትዮጵያ የሰብአዊ መብት ኮሚሽን ዋና ምክትል ኮሚሽነር የሆኑትን ራኬብ መሰለን አናግረናቸዋል። ኪነ ጥበብን የመረጥንበት ምክንያት ኪነጥበብ ለማህበረሰቡ መረጃን ለማስተላለፍ፣ መልእክቶችን ለማስተላለፍ እንዲሁም የሰዎችን ባህሪ ለመድረስ ጠንካራ ያለው ስለሆነ ይህንን አጠንካራ አቅም ተጠቅመን የሰብአዊ መብቶችን መልእክት ለማስተላለፍ ስለፈለግን ነው። ሰዎች የተለያዩ አይነት ፊልሞች ያሉ የሰብአዊ መብት ይዘት ያላቸውን ደግሞ ፊልሞች በማስፋፋት ውይይቱን አርስቱንም መብላላት እንዲችሉ ማድረግ ይቻላል ብለን ስላመንን ነው ምክትል ኮሚሽነር ራኬብ ኢትዮጵያ በአሁኑ ሰዓት በፖለቲካ ለመረጋጋት በግጭቶችና በተለያዩ አስቸጋሪ ሁኔታዎች እያለፈች ባለችበት ወቅት በሰብአዊ መብቶች ዙሪያ የውይይት በር የሚከፍት የፊልም ፌስቲቫል መዘጋጀቱ ሀገሪቱ ካለችበት ቀውስ እንድትወጣ የሚያግዝ አንድ መንገድ መሆኑንም ያስረዳሉ። ደግሞ ያለንበት ጊዜ በጣም አስቸጋሪ ነው፣ በጣም ውስስር ነው። በፖለቲካም በብሔርም በግጭትም በኩል በጣም ውስስር ሁኔታ ውስጥ ያለ ሀገር ስለሆነ ይሄንንም መቅረፍ የምችልበት መንገድ ስለመሰለንም ነው። ይሄንን ከኪነጥበብ ጋር ተቀናሽተን የሰብአዊ መብቶችን ማስተማር ውይይቱን መጀመር ይፈለግ ነው። በዚህ ሀሳብ መነሻ መሰረት በኢትዮጵያ ለመጀመሪያ ጊዜ ከህዳር 28 እስከ ታህሳስ 1 2014 ዓ ም የተካሄደው ዓለም አቀፍ የፊልም ፌስቲቫል በአዳማ በሐዋሳና በአዲስ አበባ ላይ የተካሄደ ሲሆን ሰባት የተለያዩ የሰብአዊ መብት ርዕሶችን የሚያነሱ ፊልሞች ለእይታ መቅረባቸውን ወይዘሮ ራኬብ ጨምረው ያስረዳሉ። የመረጥ ናቸው። የተለያዩ የሰብአዊ መብት ርዕሶችን የሚያነሱ ሙሉ ፊልሞችም፣ አጫጭር ፊልሞች፣ ዘጋቢ ፊልሞች አሉበት። የተለመደ ስላልሆነ ብዙ ጊዜ እኛ ሀገር ሰብአዊ መብቶችን የመሰረት አድርጎ ፊልሞች ለመስራት ብዙ ምርጫ አልነበረንም። ለመምረጥ እነሱን መስፈርት አውጥተን የተለያዩ የሰብአዊ መብቶች ላይ ጥሩ መልእክት ያላቸውን መርጠት ከዛ ግን በተጨማሪ ባሉታዊ መንገድም የሰዎችን ክብር የተለያዩ የሰብአዊ መብቶች በባህልም በልምድም የሰብአዊ መብቶችን የሚጥሱ ልምዶችን ያሉ ትዕይንቶችንም የያዙ ፊልሞችን መርጠናል ለውይይት የዘንድሮ የዓለም አቀፍ የሰብአዊ መብቶች ቀን መሪ ቃል እኩልነትን መሰረት ያደረገ ነው ስለዚህ እኩልነትን የሴቶችን እኩልነት የአካል ጉዳተኞች እኩልነትንም መሰረት ያደረጉ ፊልሞች አሉበት ሌሎችን አርስቶች ላይ ሰብአዊ መብቶችን የሚያነሱ ፊልሞች መመረጥ ነው። ለመጀመሪያ ጊዜ በሰብአዊ መብቶች ዙሪያ ላይ አተኩሮ በተዘጋጀው ፌስቲቫል በቲያትርና በፊልም ሙያ ልምድ ያላቸው አዘጋጆች በማስተባበርና በማማከር ተሳትፈዋል። ከነዚህ አንዷ የቲያትርና የፊልም ባለሙያ እንዲሁም የማዕዛ ፊልም ፕሮዳክሽን ስራ አስኪያጅ የሆነችው ማዕዛ ወርቁ አንዷ ናት። በቅርብ ጊዜ በብዙ ተመልካቾች ዘንድ ተወዳጅ የነበረው ደርሶ መልስ ተከታታይ የቴሌቪዥን ድራማ ደራሲና ዳይሬክተር የሆነችው ማዕዛ ወርቁ የኪነ ጥበብ መሰረቱ የሰብአዊ መብት ጉዳዮች ናቸው ትላለች። ኪነ ጥበብ በጥቅሉ ስለ ሰብአዊ መብትና በሰባዊ መብት ጉዳይ ላይ ወይም በሰብአዊነት ላይ ነው የሚሰራው መሰረቱም ግቡም የኪነ ጥበብ ሰው ኪነ ጥበብ ስራም ጭምር የሰው ልጅ ምቹ ዓለም ላይ እንዲኖር ራሱን እና ድርጊቱን አስተሳሰቡን እንዲቀርጽ እንዲያስተካክል፣ ከማህበረሰብ ጋር ተስማምቶ እንዲኖር፣ ፍትህ እንዲሰፍን፣ ለተጎዳ እንዲያዝን፣ ለተጎዳ ድምፅ እንዲሆን የሚሆን ሙያ ማለት ነው፣ የኪነ ጥበብ ሙያ። ስለዚህ እኔ ብቻ ሳልሆን ማንኛውም ኪነ ጥበብ ላይ ያለ ሰው አይነቱ ምንም ይሁን ማህበራዊ ይሁን ፖለቲካዊም ኢኮኖሚም ጉዳይ ይነሳ በሚሰራው ስራው በኪነጥበብ ስራው ከሰብአዊ መብት ዳዎች ሊርቅ አይችልም። የኔን ስራዎች በተለይ ቀረብ ብለሽ ብታይ ደግሞ የማነሳቸው ጉዳዮቼ በሀገራችን በተለይ ደግሞ በምንኖርበት ጊዜ የሚቆረቁሩኝ በሰዎች እና በሰዎች መካከል በማህበረሰብ መካከል እንዲሁም ፖለቲካውን ጭምር ያሉ ፍትሀ ያልሆኑ አሰራሮችን መንገዶችን፣ አስተሳሰቦችን ሪፍሌክት የሚያደርጉ ናቸው። መዓዛ የኢትዮጵያ ሰብአዊ መብት ኮሚሽን ኪነ ጥበቡ ከህብረተሰቡ ጋር ያለውን ቅርበት ተገንዝቦ ከፊልም ባለሙያዎች ጋር በመተባበር ፌስቲቫሉ ማዘጋጀቱ ትልቅ ጅማሮ መሆኑን ትገልጻለች። በፌስቲቫሉ ላይ ተመርጠው የቀረቡት ሙሉ፣ አጫጭር እና ዘጋቢ ፊልሞችም ይህን ዓላማ ያንጸባርቁና ለውይይት የሚጋብዙ ናቸውም ትላለች ጉዳዮች ላይ አተኮሮ የተሰሩ ናቸው። ለምሳሌ የሙሉ ጊዜ ፊልም የሚባለው የተመረጡት ከዚህ በፊት ተሰርተው ግን ባነሱት ጉዳይ የሰብአዊ መብት ጉዳይ በጥሩ ሁኔታ ያሳዩ ተብለው የተመረጡ ናቸው። ለምሳሌ ሰውነቷ የሚል ፊልም ይታያል። ሰውነቷ የስደት እና ሰብአዊነት ላይ ትኩረት ያደረገ በተለይ ኢትዮጵያውያን በውጭ ሀገራት በሚኖሩ ጊዜ እንደሚረዳዱ እና እንደሚተሳሰቡ እና በተለይ ያለባቸውን የሰብአዊ መብት ጥሰቶችን ጭምር የሚያሳይ ነው። ከዛ ደግሞ ቁራኛዬ የሚል ፊልም አለ። ቁራኛዬ የፍትህ ስርዓታችንን የእስረኛ አያያዝን ላይ የሴቶች እኩልነት እና አጠቃላይ ኢምፓወርመንት ላይ ያተኮረ ፊልም ነው። በሱ ጥሩ ምሳሌ ነው ተብሎ የተመረጡ ናቸው እነዚህ ሁለት ፊልሞች። ከዛ በተረፈ በዘጋቢ ፊልም እና ደግሞ በአጫጭር ፊልሞች አዳዲስ የተሰሩ አሉ። በሴቶች ላይ የዘር ፖለቲካ ላይ ልት ትቻለሽ በእስረኛ አያያዝ ላይ ትውፊታዊ የሆነ ባህላችን ግን ሊበረታታ የሚገባ ደግሞ እነሱን የሚያሳዩ ፊልሞች የሚቀርቡበት ነው። በአጠቃላይ ሰባት ስራዎች በዚህ ፌስቲቫል ላይ ይቀርባሉ። ፊልም ማሳየት ብቻ ሳይሆን ፊልሞቹ ከታዩ በኋላ በፊልሞቹ በተነሱ ርዕሰ ጉዳዮች ላይ ተመልካች እንዲወያይባቸው እንዲያወራባቸው የሚያደርግ ውይይት አላቸው ማለት ነው። የፊልም ፌስቲቫል እንደ ድግስና ፌሽታ መቆጠር የለበትም የምትለው መዓዛ፣ በተለይ ኢትዮጵያ በተለያዩ ችግሮች አጣብቂኝ ውስጥ ባለችበት ወቅት ፌስቲቫሉ መዘጋጀቱ ወቅታዊ መሆኑንም ትስማማለች። ሀገራችን ያለችበት ሁኔታ የጦርነትና የብዙ የብዙ አሳሳቢ ጉዳዮች ያሉበት ነው። ነገር ግን በሰብአዊ መብት ላይ ለመነጋገር የምታቆዩ ጊዜ የለም። ሰብአዊነት ላይ እንደም ለመነጋገር ትንሽ ዘግየት ብለናልና የምናያቸው የብዙ የሰብአዊ ቀውሶች መንስኤ የግንዛቤም ችግር ነው። ያለመነጋገርም ያለ የንግግር መድረኮች ያለመመቻቸትም ነገር ነው። እኛም ፌስቲቫሉን በምናዘጋጅበት ጊዜ ተመልካች መታይቶ በሰብአዊ መብት ጉዳይ ላይ የቆረቆረውን የተሰማውን አውርቷል። በተሳካ ሁኔታ ነው የተደረጉት። ለስ ቀናት በተካሄደው በዚህ ሰብአዊ መብቶች ላይ ያተኮረ የመጀመሪያው የፊልም ፌስቲቫል ሰውነቷ፣ ቁራኛዬ፣ ብትሆንስ፣ ተጠርጣሪ፣ መንገደኛ ታሪኮች፣ አዲባና ና ሰውነት የተሰኙ ፊልሞች የቀረቡ ሲሆን የሰብአዊ መብት ኮሚሽኑን አላማ በአግባቡ ያሳካ እንደነበር ወይዘሮ ራኬብ ይገልጻሉ። አንዱ እንግዲህ ስለተለያዩ የሰብአዊ መብቶች ርዕሶች ማንሳትና መወያየት ነው። ሌላው እንግዲህ እንደ በተለመደ ሁኔታ በስብሰባ በአውደ ጥናት ብቻ ሳይሆን ውይይቶቹ ሊደረጉ የሚችሉት ኪነ ጥበቡን መሰረት አድርገን በተለየ ሁኔታ ሰውም እየተዝናና ውይይቱ ሊካሄድ ይችላል የሚለውንም በማስተላለፍ ነው። እንደዚሁም ደግሞ የኪነ ጥበብ ባለሙያዎችን ወደዚህ ወደ ሰብአዊ መብት መስክን በስፋት እንዲገቡና አገራችን የሰብአዊ መብት ካል ሆኖ ማየት የሚችልበትን ሁኔታ ለማፋጠን ለማመቻቸት የሚለውን ሳብ የሚይዘው እንዲሄዱ ነው። በተጨማሪም ኮሚሽኑ በቀጣይ ዓመታት በሚደረጉ ፌስቲቫሎች ከፊልም በተጨማሪ ሌሎች የኪነ ጥበብ ስራዎችን የማካተት አላማ እንዳለው ምክትል ኮሚሽነሯ ጨምረው ነግረውናል። ያው መሰረት የምናደርገው ብለን የምናስበው ቅድም እንዳልኩት ተሳስ አንድ የሚከበረውን ለአለም አቀፍ የሰብአዊ መብቶች ቀንን መሰረት አድርገን ሌሎችን ፊልም ብቻ ሳይሆን ሌሎችን የኪነ ጥበብ ባለሙያዎችን አሳትፈን በጽሁፍ፣ በግጥም፣ በስዕልም የተለያዩ የሰብአዊ መብቶችን ርዕስ ይዘው እንዲሳተፉ ለማድረግ ነው ሀሳቡ። እንዲሁም ደግሞ የሌሎች ሀገሮችን ፊልም አሳይተን ትምህርት የሚወሰድበትን ሁኔታ ለማመቻቸት እናስዋለን። በሀገሪቱ አንዳንድ አካባቢዎች ባለው የጸጥታ ችግር ምክንያት የመጀመሪያው የፊልም ፌስቲቫል በሶስት ከተሞች ብቻ መደረጉን የሚገልጹት አዘጋጆቹ በቀጣይ የሚደረጉ ዝግጅቶች በመላው ኢትዮጵያ ላይ እንደሚደረጉ ገጠውልናል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ መከታተስ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪኤን መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ዝግጅቶቻችንን በቪኤ አማሪክ የፌስቡክ ገጽ እንዲሁም ደግሞ በሳተላይት ኢትዮ ሳት ላይ ታገኟቸዋላችሁ። ወደ ተከታዩ ዘገባ ደግሞ እንሻገር። በኢትዮጵያ ባለፉት ሶስት አመታት በተለያዩ ቦታዎች የተከሰቱ ግጭቶች ምክንያት ብዙ ሰዎች ከመኖሪያ ቀያቸው ተፈናቅለዋል። እነዚህ መፈናቀሎችም ሴቶችና ህጻናትን ከፍተኛ ለሆነ አካላዊና ስነ ማህበራዊ ችግሮች ዳርገዋል። እናትነት በስደትና መፈናቀል ውስጥ ምን ይመስላል የሚለውን በአሁን ሰዓት ተፈናቅለው ያሉ ሁለት እናቶችን አነጋግሬ ነበር። ጭንቀታቸውን፣ ችግራቸውንና ሀሳባቸውን አጋርተውኛል። እንደሚከተለው ይሰማል። ይቼ በጣም በቁጡ ሆኗል። ይነጫነጫሉ፣ ያለቅታሉ። ቤት ሲቀየርባቸው ህጻናቶች ናቸው እና ምኝታም ሲቀየርባቸው የለመዱትን ሁኔታ የለመዱት ቤት የለመዱትን ሳቅ ሲያጡ ምን እንደምናረግ ግራ አይገባናል። የደረሰብን የሞራል ውድቀት እንጂ በቃላት ሊገልጸው ችለው አይደለም። ባሌዜ ሰርቶ መግባት የለመደ መስራትን የለመደ ልጆቼን አስተምራለሁ ብዬ ቤታችን ጥሩ ደስታ፣ ሳቅ የነበረ ቤታችን አሁን ያለንበት ቦታ ሰዎቹ ሁላ እስከመረበሽ ቁርብ ረብሻቸው ብለን ሁላ ለሚጨንቃለን እኛ ማልቀስ መጨነቅ ነው። በጣም ሁሌ ወይዘሮ ቅድስት ጌታቸው ይሰኛሉ። ሁለት ህጻናት ልጆቻቸውን ይዘው በሰሜን ኢትዮጵያ የጀመረው ጦርነት እየተንሰራፋ ሲመጣ በድንገት ብድግ ብለው መሸሻቸውን ይናገራሉ። አዲስ አበባ ዘመድ ቤት ከባለቤታቸውና ከልጆቻቸው ጋር ቢያርፉም ከፍተኛ የሆነ ጭንቀት አጋጥሟቸዋል። በተለይም ደግሞ የልጆቻቸው ቤተሰብ መናፈቅ እንዲሁም ከትምህርት ገበታ መራቅም ያሳስባቸዋል።

fayose na rani ni idogun igbaci na yi olugbari ne na ta የተለያዩ ጥናቶች ሴት ተፈናቃዮች ስለ ቤተሰቦቻቸው ብቻ ሳይሆን ስለ ማህበራዊ መስተጋብሮችና ትስስሮች እንደሚጨነቁ ይጠቁማሉ። ወይዘሮ ቅድስትንም የሚያሳስቧቸው ጉዳዮች ታዲያ በተጠቀሱት ብቻ አያበቁም። እሳቸውም አሁን ባረፉበት ቤት ውስጥ ሰዎችን አስቸግረን የሆነይ በቀጣይስ እንዴት እንኖራለን እና ቀድሞ ከቀያቸው ለቀው መውጣት ያልቻሉ ቤተሰቦችስ እንዴት ይሆኑ የሚለው ሁሉ የጭንቀታቸው ምክንያት ነው። ካረፍን በኋላ ነው የቤተሰቦቻችንን ድምፅ እንኳን መስማት አልቻለም። እኔ ላይ እንደወደቁ እንዴት እንደሆኑ ይኑሩ አየኖቱ የምናውቀው ነገር የለም። የቤተሰቦቻችንን ነገር እና ልጆቻችንን እዚያ አሁን ያለ ነው። እዚህ እንዴት ሆነን የምንመለሰው ምንድን ነው የምናደርገው? ቤተሰብ ጋር እስከምቼ ነው የምንቀመጠው? የተሰበተው ሳሳኒ ሳይኖረን

ወዳጀ ሚዳት ነገር የለም እንደዚህ አይነት ነገር ይመጣብናል፣ ይላል የማንመጣበት ማንገባበት አገሮች ሀገር አናውቀውም። ብዙ ወጥ መውጣት መግባት ከባድ ነው እየሆነብን ያለው ህይወት በጣም እየከበደን ያለው ያለንን ጨርጨናል። ደሞዙ ምንም ምንም አዲስ አበባ ኑሮ ውድነት ኑሮ በጣም ከባድ ነው። አዲስ አበባ ልጅ ይዘን ሁለት ዙሪያውም ለልጅ ቀጠራለ ወተካለ ምን አለ ከባድ ነው እየሆነብን ያለ ነው እና ሰው በጣም ያስቸገር የገባ ስለሆነ። በጣም ልክ እንደሳቸው ሁሉ በተመሳሳይ ሁኔታ ውስጥ ያሉትና ችግራቸውን ያጋሩን እናት ደግሞ ወይዘሮ መንበረ አስማማው ናቸው። ወይዘሮ መንበረ የሁለት ልጆች እናት ሲሆኑ ልጆቻቸው በአስራዎቹ ማገባደጃ እድሜ ላይ የሚገኙ ናቸው። ልጆቼ ስለ ስራና ስለ ትዳር በማሰቢያ ጊዜያቸው ግራ መጋባታቸውና ተስፋ የሚያስቆርጥ ሁኔታ ውስጥ መሆናቸው ያሳስበኛል ይላሉ። ምንም አሁን ስራ መፈለጊያቸውም ባያቸው ሰዓት ነበረ፣ ግን በጣም ሞራላቸው እየተረካ ነው በቃ ችግር ነው በቃ። ምክንያቱም በጣም ይህን ሰው እንደዚህ አይነት በጣም ያሳዝናሉ። ወይዘሮ መንበረ ራስን ችሎ ከመኖር ወደ ተረጅነት መውረዳቸው፣ በእድሜ ዘመናቸው ያፈሩትን አለኝ የሚሉትን ጥሪት ጥለው መምጣታቸውና በተለይም ወደፊት የሚሆነውን ነገር ደግሞ በእርግጠኝነት አለማወቃቸው የሚያሳስባቸው፣ ከዚህ በተጨማሪም በአሁን ሰዓት የቀሪ ወገኖቻቸው ደህንነትም ያስጨንቀኛል የሉ

ወይዘሮ መንበር እና ወይዘሮ ቅድስት በግለሰቦች ልገሳ ምግብና መሰረታዊ ቁሳቁሶች ቢሟልላቸውም ነገር ግን መንግስት ተገቢውን ድጋፍ እንዳላደረገላቸው በመግለጽ በተለይም ለእናቶች ትኩረት ሊደረግ ይገባል ሲሉ ጥሪ ያቀረቡ ሲሆን የአሜሪካ ድምፅ ከዚህ ቀደም በተመሳሳይ ጉዳይ ላይ የጋበዛቸው የኢትዮጵያ የሕግ ባለሙያ ሴቶች ማህበር ዳይሬክተር ሌንሳ ቢናም ሁሌም ቢሆን በግጭት ወቅት ሴቶች ለተለያዩ አካላዊና ስነልቦናዊ ጥቃቶች ተጋላጭ በመሆናቸው ትኩረት ሊደረግ ይገባል በማለት አሳስበው ነበር። ዓለም አቀፍ ቢሆን በተለያዩ ጊዜ ቦታዎች ላይ በሚፈጠሩ የግጭት ወይም ከፍተኛ የሆነውን እዳ የሚከፍሉት ሴቶችና ህጻናት እንዲሁም አረጋውያንና አካል ጉዳተኞች እንደሆነ የታወቀ ነውና ሰፖርቶችን መስጠት ያው መንግስት ዜጎችን የመጠበቅ ትልቅ ኃላፊነት አለበት ብዬ ነው የማስበው። ይሄ የመንግስት ቴክቲክ ስራ ነው። በሚያደርጋቸው ማናቸውም የሆኑ እንቅስቃሴዎች በመጀመሪያ ትኩረት መስጠት ያለበት ለዜጎቹ ጥበቃ ማድረግ ላይ ነው ብዬ ነው የማስበው። ለዜጎች ጥበቃ በሚያደርግበት ደግሞ ይበልጥ ተጋላጭ የሆኑትን የማህበረሰብ ክፍሎችንም ማሰብ ተገቢ ነው ብዬ አስባለሁ። ኮርስ እየተደረጉ ነው፣ ግን ያው በደምብ መጠናከር አለባቸው ብዬ አስባለሁ። በግጭትና በጦርነት ውስጥ የሚያልፉ ሴቶች ከምግብና ከመጠለያ እንዲሁም ከደህንነታቸው በተጨማሪም እነዚህ ሁኔታዎች የሚያስከትሏቸው የስነ ልቦና ጫናዎችም ትኩረት ሊደረግባቸው እንደሚገባ የስነ አእምሮና የስነ ልቦና ባለሙያዎች ይናገራሉ። በአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቬ ጋር ስለሆናችሁ እናመሰግናለን። የመጨረሻው ዘገባችን ደግሞ ከእግር ጤና ጋር ይያያዛል። እግራችን ካሰብንበት የምንደርስበት መገልገያችን ቢሆንም አብዛኛውን ጊዜ ግን ካላመመን አሊያም ደግሞ ጉዳት ካልደረሰበት በስተቀር እንብዛም እንክብካቤና ትኩረት የማንሰጠው የአካል ክፍላችን ነው። በዩኒቨርሲቲ ዶርሞች ውስጥ፣ በስራ ቦታ እንዲሁም በመኖሪያ ቦታዎች ውስጥ ክፉ የሆነ የእግር ጠረን የሚያስቸግራቸው ሰዎች አሉ። እግር ላበትና እርጥበት ኖሩት ለረዥም ሰዓት መናፈስ ሳይ ሲያስችል ሲቀር በተጣበበ ጫማ ውስጥ ሲሆን ይህን መሰል ችግር እንደሚያጋጥም ባለሙያዎች ይናገራሉ። ይህ ሁኔታ ታዲያ በሕክምናው አጠራር አትሌት ስፉት በመባል ይታወቃል። የአሌክስ ካቲና እዝቂያ ምሎፖን ዘገባ ሀብታሙ ስዩም እንደሚከተለው አጠናቅሮታል። እኛ ዴቪድ እያልን የምንጠራው ይሄ ወጣት ላለፉት በርካታ ቀናት ሲሰቃይ ሰንብቷል። አትሌትስ ፉድ ተብሎ የሚጠራው በፈንገስ ምክንያት እግርን ክፉኛ የሚያሻክረውን፣ የሚጠዘጥዘው በሽታ ተጠቂ በመሆኑ እንዲለብስ የተፈቀደለት ክፍት ጫማ ብቻ ነበረ። ላለፉት ሁለት ወራት በዚህ ሁኔታ ቆይቻለሁ። ከዚህ በፊት በማላውቀው የአትሌትስ ፉድ በመባል ለሚታወቀው በሽታ ተጋልጫለሁ። በእግር ጣቶች መካከል የመጠምዘዝ ህመም ቢሰማኝም ቸል ብዬው ቆይቼ ነበረ። ከሁለት ሳምንታት በኋላ ግን ትንሽ እብጠቶችን ማየት ሲጀምርና ማሳከኩ እየጨመረ ሲመጣም ሐኪም ለማየት ተገደድኩ። የአትሌትስ ፉት ሽታ በጣቶች መካከል የሚጀምር የሻጋት አይነት ገጽት ያለው ህመም ነው። ከስሙ በተቃራኒ አትሌቶችን ለይቶ የሚያጠቅ አይደለም። ዶክተር ማባይላ የጡንቻና አጥንት ሐኪም ናቸው። ትሌት ማላ በጣቶች ስር ለስር የሚፈጠር በሽታ ነው። በተለይም ደግሞ በሦስተኛውና በአራተኛው ጣት መካከል በእግር ስርና ከላይም ሊከሰት ይችላል። አብዛኛውም ከሀያ እስከ ሃምሳ ዓመት ዕድሜ ያላቸው አዋቂዎችን የሚያጠቃ በሽታ ነው። በሕፃናትም ላይ አልፎ አልፎ ይከሰታል። በተለምዶ ፈንገስ ብለን በምንጠራቸው ረቂቅ በሽታ አምጪ ተዋስያን መንስኤነት የሚከሰት ህመም ነው። በሽታው ተላላፊ ነው። በተለይ ደግሞ ትራይኮፓይተን እንዲሁም ኤፒድሮሞ ፓይተን ፈንጋይ ከተባሉት ፈንገስ አይነቶች ጋር የተነካካ ሰው በበሽታው ሊያዝ ይችላል። ከሰው ወደ ሰው፣ ከመሬት ወደ ሰው፣ ከቆሻሻ መጣያ ስፍራዎች፣ ሰዎች በባዶ እግራቸው በሚያዘወትሯቸው የመዋኛ ገንዳዎች አማካኝነት ሳይቀር ሊተላለፍ ይችላል። በበሽታው ለተያዙ የህክምና አማራጮች አሉ። ዶክተር ማባይላ፣ በድጋሚ በሽታውን ለመፈወስ ጸረ ፈንገስ መድኃኒቶች አማራጮች ናቸው። እነኚህም ከእግር የውስጥ ወለል ላይ የሚቀቡ ናቸው። በሽታውን ለመከላከልና ለማዳን በቁስሉ ላይ የሚነሰነስ ዱቄት መሰል መድኃኒትም አለ። አትሌትስ ፉድ ካልታከሙት በእግር ላይ ከባድ ጉዳት ሊያስከትል የሚችል በተለይ ደግሞ የስኳር ህመም ላለባቸውና የደም ዝውውር ችግር ለገጠማቸው ሰዎች አሳሳቢ የጤና እክልን የሚተው በሽታ ነው። ንጽህናን መጠበቅ፣ እግርን ማድረግ፣ በባዶ እግር ከመራመድ መቆጠብ፣ በጣም ጠባብ የሆኑ ጫማዎችን አለማድረግ ከዚህ በሽታ መከላከያ መለዎች ናቸው። ተመልካቾቻችን ጋቢናዊ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ቃል በገባ ነው መሰረት የሙዚቃ ሰዓት ላይ ደርሰናል። ጌትሽ ማሞ እንደው መላ መላ ይለናል ጋር በምሽት የጋቢና ቤ መሰናዶ እዚህ ላይ ፈጸምን። አስተያየትና ጥያቄዎቻችሁን በዚ አምሃሪክ የፌስቡክ ገጽ ላይ ለጋቢና ቤ እያላችሁ አድርሱን። ሳስተናጋቸው ምሽት የደንገረመው ከአቀናባሪያችን ንጉሡ ታምሬ እንዲሁም ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን ነው። መልካም ቅዳሜና እሑድ እየተመኘን በዚሁ ተሰናበትን። ተናደሉ ቀላሉ ሰው መቻ